የወጣቶች አለም በ1980ዎቹና በዘጠናዎቹ አመት ዓመት እስራኤል በሺዎች የሚቆጠሩ የኢትዮጵያ አይሁዶችን በድብቅ በአየር አጓጉዛ ወደ አገሯ አስገብታለች። ጥንታዊዎቹ የአይሁድ ማህበረሰቦችን ከኢትዮጵያ ወደ አይሁድ ግዛት ለማምጣትና በእስራኤል ኑሮን እንዲለምዱ ከማህበረሰቡ ጋር እንዲቀላቀሉ ለማድረግ በመቶ ሚሊዮኖች የሚቆጠር ዶላርን አስከፍሏል። እስራኤል ውስጥ በአሁኑ ወቅት ወደ 140 ሺህ የሚሆኑ አይሁድ ኢትዮጵያውያን ይኖራሉ ተብሎ ይታመናል። ይህ ቁጥር በእስራኤል ከሚገኙት 8 ሚሊዮን ዜጎች ጋር ሲነጻጸር ኢምንት ነው። በእስራኤል የሚገኘው የዶቸበለ ዘጋቢ ዳሌ ጋውክ የወጣት አይሁድ ኢትዮጵያውያንን በእስራኤል ኑሮን በተመለከተ ተከታዩን ዘገባ ልኮልናል። አያቴ ወደዚህ ለመምጣት ሕልም ነበረው፣ ግን በአዲስ አበባ ዩኒቨርሲቲ መምህር ስለነበር መምጣት አልቻለም። እናቴ ወደ እስራኤል የመጣችው አባቴ እኔ ከመወለዴ ከግማሽ ዓመት በፊት እዚህ ስለነበረ ነው። አባቴ ወደዚህ የመጣው የሁዲ በመሆኑና ወደ አይሁዳውያን ማህበረሰብ ቀረብ ማለት ስለፈለገ ነው። የ22 ዓመቱ ወጣት ሙሼ ነው። ሙሼ ከቤተሰቦቹ ጋር ወደ እስራኤል የመጣው በጎርጎሮሳውያኑ 1990ዎቹ መገባደጃ ላይ ነበረ። ሙሼና ቤተሰቦቹ እስራኤል እንደገቡ ተዋህዶና ኑሮውን ለምዶ ለመኖር እጅግ ከባድ ቢሆንባቸውም ኮቴል በመባል የሚታወቀውና በ1970ዎቹ ኢየሩሳሌምን ለማስለቀቅ በተካሄደው ጦርነት የወደመው የአይሁድ ቤተ መቅደስ ቅሪት አካባቢ መኖር በመፈለጋቸው ነው ወደ እስራኤል ለመምጣት የወሰኑት። ይህ በአሁኑ ጊዜ ኢየሩሳሌም ውስጥ የሚገኘው ምኞት መግለጫ ግድግዳ የሚባለው የአይሁድ ቤተ መቅደስ ቅሪታ አካባቢ ያለው ቦታ የአይሁዳውያን ቅዱስ ቦታ በመሆኑ ይታወቃል። ወደ እስራኤል ስመጣ ሕፃን ስለነበርኩ ቆየት ሲል ከማህበረሰቡ ለመቀላቀልና ሕይወቴን በቀላሉ ለመምራት ችግር አልገጠመኝም። በአንጻሩ ወላጆቼ ትንሽ ችግር ገጥሟቸው ነበረ። በእርግጥ የአይሁድ ቋንቋ ሂብሩን መናገር የተማሩት ኢትዮጵያ ውስጥ ነው መሥራት የተማሩት ግን እዚህ እስራኤል ከመጡ በኋላ ነው። ቤተሰቦቼ ደስ የሚሉና ጥሩዎች ናቸው። አይሁድ ኢትዮጵያውያን በመላ እስራኤል በሚገኙ ከተሞች ውስጥ ይኖራሉ፣ በሃይፋም፣ ቲቤሪያም በተለያዩ ቦታዎች። ሙሼ በእስራኤል የወታደራዊ አገልግሎት ግዳጁን አጠናቋል። በአሁኑ ጊዜ አንድ ሬስቶራንት ውስጥ በኃላፊነት ስራ ላይ ተሰማርቶ ለማገልገል ክፍት የሥራ ቦታ እየፈለገ ነው። ሙሼ ስለ ብሔራዊ ውትድርና ቆይታው ምንም ባይናገር ይመርጣል። ይልቅዬ ለወታደሮች ምግብ የማብሰል ስራ ቢያገኝ መምረጡን ነው የሚገልጸው። ሙሼ ጥሩና ጣዕም ያለው ምግብ ማዘጋጀት ትችላለህ ተብሎ ለቀረበለት ጥያቄ አዎ፣ የማዘጋጀውን ምግብ ሰዎች በልተው ጥሩ ምግብ ነበረ ብለው አስተያየት ሲሰጡ ያስደስታል። በዚህ ሙያ ብዙ ሰው ትተዋወቃለህ፣ ለመግባባትም አይከብድህም። ከሰዎች ምን አይነት አስተያየት እንደሚመጣ ሁሉ ታውቃለህ፣ ብዙ ጓደኞች ይኖረሃል። ወጥ ቤት ውስጥ ጫጫታ ከሰማህ ጥሩ ነገር አለ ማለት ነው። የምግብ አብሳይነት ሙያ እንዲህ ነው። በስራ ላይ ብዙ ውጥረትና የሰዓት እጥረት አለ። ሙሉ ቀን ስታበስል መዋል ይኖርብሃል። አንዳንድ ጊዜ በምግብ ቤቱ ብቻ ሳይሆን ከውጭ በስልክ ጥሪ ምግብ እንታዘዛለን። እንደ ሙሼ ጣዕም ያለው ምግብን ማሰናዳትን እየወደደና እያዳበረ የመጣው የኢትዮጵያ ባህላዊ ምግብንና በዓለም የተለያዩ ሀገሮች የሚወደዱ ምግቦችን በማዘጋጀታቸው ከሚታወቁት ከወላጅናቱ ተምሮ ነው። ምግብ በማብሰል ረገድ እናቴ እስካሁን ብዙ ነገሮችን አስተምራኛለች። ስለዚህ የተለያዩ ምግቦችን እንመገባለን። የራሳችን የሆነ የምግብ አበሳሰል ዘዴም አለን። ለምሳሌ እኔ ከዶሮ የተሰራ ምግብን ማዘጋጀት እወዳለሁ። የቻይና ምግብን ብዙ ቅመም ሳልጨምር ትንሽ ጨው፣ ትንሽ ስኳር አድርጌ አበስላለሁ። በጣም ጣፍጦ ይበላል። ማዕከላዊ ኢየሩሳሌም ቤን ይሁዳ በተባለው ጎዳና አካባቢ ሰዎች የዕቃ መግዣ ሱቆች፣ የምግብ መሸጫ መደብሮችና የመዝናኛ ቦታዎችን እየፈለጉ ይገባሉ። ሙሼና ይህን ዘገባ ያሰናዳው የዶይቼ ቬለ ጋዜጠኛ ዳሌ ኢየሩሳሌም ነዋሪ ሆነችው ሀና ቤት ሄደው ያወራሉ የሀና ቤተሰቦች ወደ እስራኤል የመጡት በጎርጎሮሳውያኑ 1991 ዓ ምት ነው እንደ ሙሼ ሁሉ ሀናም የብሔራዊ ውትድርና ግዳጇን አጠናቃለች ብሔራዊ ውትድርናዬን ካጠናቀቅኩ በኋላ ትምህርቴን መቀጠል ስለፈለግኩ አንዳንድ ስራ እየሰራሁ ገንዘብ እያጠራቀምኩ ነው መማር የምፈልገው የልብስ ቅድ ሙያና ሳይኮሎጂ ነው ሙሼ ህፃን ሳለ በቆዳ ቀለሙ ለየት ስለሚል ብቻ የዘር ጥላቻ ምን እንደሆነ በማየት ነው ያደገው። ዘርን በተመለከተ ምን ያህል ጭፍን አመለካከት እንደነበር መግለጹ ከባድ ነው ይላል። ህፃን እያለሁ ከሌሎች በመለየቴ ልጆች ሲስቁብኝ ምንም ግድ አይሰጠኝም ነበረ እኔ ደግሞ በተራዬ ከእናንተ በተሻለ ፍጥነት መሮጥ እችላለሁ፣ ከናንተ የበለጠ ጠንካራ ነኝ ብዬ የመልስላቸው ነበረ። በእርግጥም ልጅ ሳለሁ በጣም ጠንካራ ነበርኩ። ብዙ ተደባድቤ አለሁ። ሀና በበኩሏ ምንም አይነት የዘር ጥላቻ ገጥሟት እንደማያውቅ ነው የምትናገረው። በእኛ ዕድሜ ክልል ላይ ባለው በአዲሱ ትውልድ ላይ ዘረኝነት አይታይም። ግን እድሜያቸው ገፋ ያሉ ሰዎች እኛን እንደ ማህበረሰቡ አካል አድርጎ ለመቀበል ትንሽ ይቸግራቸዋል። ፖሊስም ምንም ችግርና የጥርጣሬ ነገር ሳይኖር መንገድ ላይ አስቆሞ ፓስፖርት ይጠይቃል። ግን ይህ ለሁላችንም ሳይሆን አንዳንዶቻችንን ብቻ ነው። በእስራኤል የሚኖሩ አንዳንድ ኢትዮጵያውያን እንደሚሉት የእስራኤል መንግስት ኢትዮጵያ አይሁዳውያን ከቤተሰቦቻቸው ጋር እንዳይቀላቀሉ አድርጓል በማለት ይወቅሳሉ። ይህም በአናሳዎቹ ኢትዮጵያውያን ላይ የዘር ጥላቻ ያደርሳል የሚል ቅሬታ አሳድረዋል። ኢትዮጵያ የሚገኙት አንዳንዶቹ የአይሁድ እምነትን ቢፈጽሙም ሁሉም የሚታዩት እንደ ፈላሻ ሞራ ነው። ፈላሻ ሞራ ማለት አያት ቅድመ አያቶቻቸው ከረጅም ጊዜ በፊት ክርስትና የተቀበሉ ናቸው። እነዚህ በእስራኤል የመመለስ ህግ መሰረት ከአያቶቹ አንዱ አይሁድ የሆነ ግለሰብ እስራኤል የመግባትና ወዲያውም ዜግነት የማግኘት መብት አለው። ይሁንና ፈላሻ ሞራዎች እንዲህ አይነቱን መብት አያገኙም፤ ወደ እስራኤል ለመግባት የመንግስት ፈቃድን ማግኘት አለባቸው። የሙሼና የሀና ወላጆች የእስራኤልን ባህልና አኗኗር ዘዴን ለምደው መኖር ቢሹም የኢትዮጵያ የሀገር ባህል ልብሱን፣ ጉዝጓዝ፣ ቡና፣ ዶሮ እንጀራውን ግን ሊረሱት ሊያስቀሩት አልቻሉም። ኢትዮጵያ ውስጥ አዲስ ዓመት ሲሆን በዓሉን እዚህ በጥቂቱም ቢሆን እናከብራለን። ቤት ውስጥ ከኢትዮጵያ የመጣና በባህላዊ መንገድ የተፈላ ቡና እንጠጣለን፣ እንደንሳለን፣ እንዘፍናለን፣ እንጫወታለንም። ሀና በበኩሏ እናቴ ከልጅነቴ ጀምራ በአማርኛ ነበር የምታናግረኝ ትላለች። እናቴ ከህፃንነቴ ጀምራ አማርኛ አስተምራኛለች። የኢትዮጵያን ባህላዊ ምግብ እንሰራለን፣ በቋንቋችን ሙዚቃ እናዳምጣለን። በዚህ መልኩ ባህሉን ከእኛ ጋር ይዘን እንጠብቃለን። ባህላዊ የቡና ስነ ስርዓት በየቀኑ ቀርቶ አያውቅም። አባቴ ከስራ ሲመለስ እናቴ ሁል ጊዜ ቡና ታፈላለች። በወቅቱ አሁን ብዙ በዓላት ያሉበት በመሆኑ አንዳንዶች የሀበሻ ልብስ ይለብሳሉ። ለበዓል እኛ ጋር ብዙ እንግዳ ሊመጣ ስለሚችልም አብዛኛውን ጊዜ ከቤታ አንወጣም። ሙሼም ሆነ ሃና በእስራኤል የሚኖሩ ኢትዮጵያውያን በሁሉም ዘርፍ የተሻለ ሕይወት እንዲኖራቸው በየአቅማቸው አስተዋጽኦ እንደሚያደርጉ ተናግረዋል።